የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ።

የኢትዮጵያ ቀይ መስቀል ማህበር ከሁለት ሳምንት በፊት በአዲስ አበባ የሰብአዊነት ትምህርት ቤት መክፈቱን ይፋ አደረገ። ሰብአዊነት እየተጎዳ ነው የሚል ሀገራችን ውስጥ እሴት አለ። ያህን ውስጥ ከዛሬም ድረስ አስተባብሮ ያኖረን አይደለም? ይሄ የባህላዊ የግጭት መፍቻ እንትኖች ሁሉ አለን አይደለም? ሰው የገደለ ሰው እንትን የሚልበት መንገድ አለን አይደለም? እንደ ባህላችን፣ ስለዚህ

አሁን ጥያቄው ያ ምን ሆነ ነው። ነገሩ አሳሳቢ ነው። እየሰፋ እየሰፋ እየሰፋ ስለመጣ ማለት ነው። የሰማችኋቸው የማህበሩ ፕሬዚዳንት አቶ አበራ ቶላ ናቸው። በምሽቱ አብይ ርዕስን የተመለከተ ዘገባ ይኖራል። ሌሎች ሀገር ውስጥና የዓለም አቀፍ ዜናዎችንም በምሽቱ አዘጋጅተን ወደ እናንተ መጥተናል።

ዛሬ ሰኞ የካቲት 3 2017 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የምሽቱ ዝግጅታችን ጀመረ። አስማማየ ነው እያስተናገድኳችሁ፣ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለው። ለምሽቱ የዓለም ዜናዎች እንግዶ ወልደ የዚህ አብሮኝ ይገኛል። የስቱዲዮ ቅንብሩ ይመራልን ደግሞ ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዱ ይጠብቃችኋል።

እንደምናመሻችሁ፣ በሊቢያ 28 ፍልሰተኞች በጅምላ ተቀብረው ተገኙ። ለሳምኒዮማ የሀዘንና የክብር መግለጫዎች ቀጥለዋል። ሳልማን ሩሽዲን በስለት ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ተጀመረ። እንዲሁም የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ስልጣን ከያዘ ወዲህ የመጀመሪያ የሆነውን የውጭ ጉዞ አድርገዋል፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ።

በሊቢያ 28 ፍልሰተኞች በጅምላ ተቀብረው ተገኙ። በሊቢያ ደቡብ ምስራቅ ኩፍራ በተባለው የአውራጃ የ28 ፍልሰተኞች አስክሬን በአንድ ስፍራ ተቀብረው መገኘቱን ባለሥልጣናት አስታውቀዋል። ስፍራው ፍልሰተኞቹ ታግተው ሰቆቃ ሲፈጸምባቸው የነበረ መሆኑንም ተመልክቷል። ፍልሰተኞቹ ከሳራ በታች ካሉ ሀገራት የሄዱ እንደሆነም ታውቋል።

የሀገሪቱ ጠቅላይ አቃቤ ሕግ ቢሮ እንዳስታወቀው የመቃብር ስፍራ የተገኘው የጸጥታ ኃይሎች የህገወጥ ዝውውር ሰለባ የሆኑ ፍልሰተኞችን ታግተው ሰቆቃ የሚፈጸምባቸው ስፍራዎች ላይ ባደረጉት አሰሳ ነው። ከሳራ በታች ካሉ ሀገራት የሄዱና ታግተው ሰቆቃ ሲፈጸምባቸው የነበሩ ሰባ ስድስት ፍልሰተኞችን ነጻ ማውጣታቸውንም ባለስልጣናት አስታውቀዋል። አንድ ሊቢያዊና ሁለት የሌሎች ሀገራት ዜጎች መያዛቸውም ተመልክተዋል።

የአገሪቱ የጠቅላይ አቃቤ ህግ ካወጣው መግለጫ ጋር የተያያዘው ፎቶግራፍ ነጻ የወጡት ፍልሰተኞች ገርጥተው በፊታቸውና በሌሎችም የሰውነት ክፍሎቻቸው ላይ ጠባሳ እንዳለባቸው አሳይቷል። በእንደ አውሮፓውያን አቆጣጠር 2011 በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ሀገራት ድጋፍ በተነሳው አመፅ የረጅም ጊዜ መሪው ሙአመር ገዳፊ ከስልጣን ከተወገዱ ወዲህ ሊቢያ ከሁከት አልተለየችም።

ለሳምኒዮማ የሐዘንና የክብር መግለጫዎች ይቀጥለዋል ቅዳሜ ማምሻውን ከዚህ ዓለም በሞት ለተለዩት የቀድሞ የናሚቢያ ነጻነት ታጋይ እና መሪ ሳምኒዮማ

የሐዘንና የክብር መግለጫዎች ቀጥለዋል። የአፍሪካ መሪዎችና የሌሎችም ሀገራት መሪዎች ሐዘናቸውን በመግለጽ ላይ ናቸው። የናሚቢያን የ30 ዓመታት የነፃነት ትግል የመሩት ሳምኒዮማ አገሪቱ በእንዳራፓን አቆጣጠር 1990 ነጻ መውጣታን ተከትሎ በተካሄደው ምርጫም የመጀመሪያው መሪ ሆኖ ተመርጠዋል። ናሚቢያ በስተ መጨረሻ ነጻ ከወጡት የአፍሪካ ሀገራት አንዷ ነች። ሳምኒዮማ የደቡብ አፍሪካ ህዝብ ህዝቦች ድርጅት ወይም ሶዋፖ በሚል ምህጻር የሚታወቀውን

የነፃነት የተጋድለው ድርጅት ለ47 ዓመታት እንዲሁም ሀገሪቱን ለ15 ዓመታት በፕሬዝደንትነት መርተዋል። በሦስት የሥልጣን ዘመናቸው የኢኮኖሚ ብልጽግናና የፖለቲካ መረጋጋት እንዳመጡ ይነገርላቸዋል። በኤድስ ላይ በተከተሉት ፖሊሲም ዓለም አቀፍ አድናቆትን አግኝተዋል።

ለደቡብ አፍሪካ የዘር መድሎ ስርዓት አፓርታይድ ይሰልሉ ነበር በሚል በአንጎላ የታሰሩ የቀድሞ የስዋፖ አባላት ታድሶ እንዲሰጣቸው ባለመፍቀዳቸው ግን ነቀፌታ ይቀርብባቸዋል። የተመሳሳይ ጾታ ግንኙነትን በመቃወም ጉዳዩንም እብደት ሲሉ በመግለጽ ድርጊቱን የሚፈጽሙትም ተይዘው ከሀገር እንደሚባረሩ በእንዳ አውሮፓን አቆጣጠር 2001 ማስጠንቀቃቸውም የሚታወስላቸው አቋም ነው።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በፓሪስ በመካሄድ ላይ ባለው የሰው ሰራሽ ልህቀት ጉባኤ ላይ በመገኘት ስልጣን ከያዙ ወዲህ የመጀመሪያውን የውጭ ጉዞ አድርገዋል። በጉባኤው ላይ ከበድ ያሉ ዲፕሎማሲያዊ ውይይቶች እንደሚደረጉ ሲጠበቅ፣ ግዙፍ የቴክኖሎጂ ተቋማትም በፍጥነት በማደግ ላይ ባለው የቴክኖሎጂ ኢንዱስትሪ ውስጥ የበላይነትን ለመያዝ ጥረት ያደርጋሉ ተብሏል።

በሁለት ቀናቱ ጉባኤ ላይ ከአንድ መቶ የሚሆኑ ሀገራት የተውጣጡ የመንግስታት መሪዎች፣ ዋና ሥራ አስፈጻሚዎችና የሳይንስ ሰዎች በመሳተፍ ላይ ናቸው። ጉባኤው ለበርካታ የአውሮፓ መሪዎች ጄዲ ቫንስን ለመጀመሪያ ጊዜ ለማግኘት አጋጣሚውን ይፈጥርላቸዋል ተብሏል። ከዚህ በፊትም ብዙም ባልታየ የቴክኖሎጂና የሳይንስ አብዮት በሚካሄድበት ወቅት እንገኛለን ብለዋል። ከጄዲቫንስ ጋር የምሳ ውይይት ላይ

የምሳ ውይይት እንደሚያደርጉ የሚጠበቁት የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን የዩክሬንና የመካከለኛው ምስራቅ ጉዳዮች በአጀንዳ ከተያያዙት ውስጥ እንደሚገኙበት የአሶሴድ ፕሬስ ዘገባ አመልክተዋል። እንደ ፕሬዚደንት ዶናልድ ትራምፕ ሁሉ ምክትል ፕሬዚደንት ጄዲ ቫንስም አሜሪካ ለዩክሬን በምትሰጠው የገንዘብ ድጋፍ፣ እንዲሁም የሩሲያው ፕሬዚደንት ቭላዲሚር ፑቲንን በሚያገለው አካሄድ ላይ ጥያቄ ያላቸው

ሳልማን ሩሽዲን በስለት ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ተጀመረ። ደራሲ ሳልማን ሩሽዲን ኒውዮርክ ውስጥ በተካሄደ በአንድ ትምህርታዊ ስብሰባ ላይ ሳለ በቢላ ወግቶ ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ዛሬ ሲጀመር፣ የከሳሽ ጠበቆች የመክፈቻ ክርክራቸውን ማሰማት ጀምረዋል። ሩሽዲ በፍርድ ቤቱ እንዲመሰክር የሚጠበቅ ሲሆን በመግደል ሙከራ ከተከሰሰው ሐዲ ማታር ጋራ ከጥቃቱ ወዲህ ለመጀመሪያ ጊዜ ፊት ለፊት ይገናኛል ተብሏል።

ከሁለት ዓመታት በፊት በኒውዮርክ በተዘጋጀና ደራሲያን ደህንነታቸውን እንዴት መጠበቅ እንዳለባቸው በአተኮረ ስብሰባ ላይ በመናገር ላይ ሳለ ነበር። ሐዲ ማታር ወደ መድረክ በመሄድ ሩሽዲን ከ12 ጊዜ በላይ በበርካታ የሰውነቱ ክፍሎች ላይ በቢላዋ ይወጋው። ጥቃቱ ሩሽዲን በከፊል ማየት የተሳነው እንዲሆን ሲያደርግ፣ አንድ እጁ ላይም ከፍተኛ ጉዳት ደርሷል። ትውልዱ ከህንድ የሆነው እና የአሜሪካና የእንግሊዝ ጥምር ዜግነት ያለው ሩሽዲ በጥቃቱ ላይ ያተኮረ

ግለ ታሪክ መጽሐፍ ባለፈው ዓመት አሳትመዋል። ሩሽዲ በእንደ አውሮፓን አቆጣጠር 1989 ያሳተመውና ሳታኒክ ቨርስስ የተሰኘው መጽሐፍ እስልምናን የሚያንቋሽሽ ነው በሚል በበርካታ የሃይማኖቱ ተከታዮች ይወገዛል። የኢራኑ አያቶላ ሆሚኒም ሩሽዲ እንዲገደል ፋትዋ አውጥተው ነበር። ኢራን ትዕዛዙን እንደማትፈጽም መግለጿን ተከትሎ ለረጅም ጊዜ ተደብቆ የነበረው ሩሽዲ እንደ ልብ መዘዋወር ጀምሮ ነበር። በመጨረሻም

ትናንት ምሽት በተደረገው የአሜሪካ ብሔራዊ እግር ኳስ ሊግ ሻምፒዮና ሱፐር ቦውል የፊላደልፊያ ኢግልስ ያለፉትን ሁለት ዓመታት ውድድሮች አሸናፊ የነበረውን የካንሳስ ሲቲ ቺፍስን በጨዋታው የበላይነት አሳይቶ 40 ለ22 በሆነ ውጤት አሸንፈዋል። ካንሳስ ሲቲ ቺፍስ አሸንፈው ቢሆን በሊጉ ታሪክ ለተከታታይ ሶስት ዓመታት ያሸነፈ የመጀመሪያው ቡድን ይሆን ነበር። ኒው ኦርሊንስ ከተማ ሲዘርስ ፐርዶም ስቴዲየም ውስጥ የተካሄደውን

የፊላደልፊያ ኢግልስ እና የካንሳስ ሲቲ ቺፍስ የሱፐር ቦል እግር ኳስ ፍጻሜ ጨዋታ ለመከታተል በቦታው የተገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ቀዳማዊ መቤት ኢቫንካ ትራምፕ ተገኝተዋል። ትራምፕ በስልጣን ላይ ሳሉ የሱፐር ቦል ጨዋታ ላይ የተገኙ የመጀመሪያው ፕሬዝደንት ናቸው። ጨዋታው እግር ኳስ ሲባል እንጂ ጨዋታውን ለመጀመር ወይም ስድስት ነጥብ ከተቆጠረ በኋላ ለተጨማሪ አንድ ነጥብ ለማስቆጠር ወይም ደግሞ ሶስት ነጥብ ለማስቆጠር ከሚደረገው ውጪ ጨዋታው የሚካሄደው

ኳሷን በእጅ ተቀባብሎ በመሮጥ ነው። ክብራትና ክብራን የምሽቱን ዜና በዚሁ ያጠቃልላለሁ። ወደ አስማማመራቸዋሉ Thank

አመሰግናለሁ እንግዱ የአሜሪካ እግር ኳስ ወይም ስፖር ቦልን የተመለከተው ዘገባ በምሽቱ ስፖር ዘገባ ደግሞ በዝርዝር የምንመለከተው መሆኑን ከወዲሁ መግለጽ እወዳለሁ። ለዜናዎቹም ከልብ አመሰግናለሁኝ። አድማጮቻችን እየተካተላቸው የምትገኙት ከዋሽንግተን ዲሲ የተላለፈላቸው የሚገኘውን የአሜሪካ ድምፅ የሰኞ ምሽት ቅንብራችን ነው። አንጎሉ የተለያዩ ኬሚካሎች አሉ፣ በጣም ጠቃሚ የሆኑ ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት

ሀሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው። አንጎል ውስጥ ያለ እነዛ ሴሎች ዶፓሚን የሚባለው ንጥረ ነገር እጥረቱ እየሞቱ ይሄዳል። ያ ነው የፓርኪንሰን በሽታ የሚያስከትለው። የሰማችኋቸው የምሽቱ የሐኪሞን የጠይቁ እንግዳችን ናቸው። እንግዳችን የነርቭና የአእምሮ ሐኪም የሆኑት ፕሮፌሰር ዮናስ እንዳለገዳ ናቸው።

በዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪው ፕሮፌሰር ዮሐናስ የፓርኪንሰን በሽታ መንስኤ ጸባይና ሕክምና በሚዳሰው ቅንብር በሁለተኛው አጋማሽ ክፍለ ጊዜ ወደ እናንተ ይመለሳሉ። በኋላ ላይ እንድትከታተሏቸው እንጋብዛለን። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ እየተላለፈላቸው የሚገኘው የሰኞ ምሽት ዝግጅታችን እንደቀጠለ ነው። እያስተናገድኳችሁ ያለው ደግሞ አስማማየኑ ነኝ። በምሽቱ የስቱዲዮ ቅንብሩን እየመራል የሚገኘው ንጉሱ ታምሬ ነው።

የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። የዌብና ማኅበራዊ ድረገጽ ፕሮዲዩሰራችን አባየሁ ገበያውም በምሽቱ ከኛ ጋር አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪ ኒስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይም በቀጥታ እየተላለፈ ይገኛል። በዛም የተከታተላችሁን አብራችሁን ልታመሹ እንጋብዛለን። አሁን ቀጣይ የምናልፈው ወደ ምሽቱ አበየረስ ነው።

የኢትዮጵያ ቀይ መስቀል ማህበር ከሁለት ሳምንት በፊት በአዲስ አበባ የሰብአዊነት ትምህርት ቤት መክፈቱን ይፋ አድርገዋል። ለትምህርት ቤቱ መከፈት በኢትዮጵያ ውስጥ ያለው የሰብአዊ ቀውስ መንስኤ እንደሆነም የማህበሩ ፕሬዚዳንት አቶ አበራ ቶላ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። የሰሜን ኢትዮጵያው ጦርነትና ከዛም በኋላ በልዩ ልዩ የአገሪቱ አካባቢዎች የሚታዩት ግጭቶች በሰው ልጆች ላይ ያስከተሉት ያለው ጉዳት

ችግሩን በዘላቂነት ለመፍታት የሚያስችል መንገድ እንድናስብ አስገዶናል ሲሉም ለአሜሪካ ድምፅ ተናግረዋል። የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቃችሶ በበኩላቸው የትምህርት ቤቱ ዓላማ የሕዝቦችን አብሮ የመኖር እሳቤ ማጎልበት የሕዝቦችን አብሮ የመኖር እሳቤ ማጎልበት መሆኑን ለአሜሪካ ድምፅ ገልጸዋል። ገብረ ሚካኤል ገብረመድን ተጨማሪ ያለው አዲስ አበባ ከተማ ውስጥ ሳሪስ አዴ አበባ እየተባለ በሚጠራው ቦታ የሰብአዊነት ማሰልጠኛ ትምህርት ቤት የከፈተው የኢትዮጵያ ቀይ መስቀል ማህበር

ማሰልጠኛውን ለመክፈት ምክንያት የሆነው በሀገሪቱ እየተባባሰ የመጣው የሰብአዊ ቀውስ መሆኑን አስታውቀዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዚደንት አቶ አበራ ቶላ ከቅርብ ዓመታት ወዲህ በኢትዮጵያ በድርቅ፣ በአንበጣ፣ በኮቪድ-19 ወረርሽኝና ከዛም ከባድ ዕልቂትንና ሰብአዊ ቀውስን ባስከተለው የሰሜን ኢትዮጵያው ጦርነት ተጎጂዎችን ሲረዱ መቆየታቸውን ገልጸው አሁንም ግጭትና ጦርነቱ በሌሎች አካባቢዎች መቀጠላቸውን ጠቁመዋል።

ተቋሙ ለተጎጂዎች ድጋፍ በሚያደርግበት ጊዜም የተማሩት ነገር እንዳለ አቶ አበራ ያስገነዝባሉ። የጉዳቱ መጠን የማቴሪያል ብቻ አልነበረም፣ ይሄ የሳይኮሎጂካልም ጭምር ነበረ። የሰው ልክ መብላት መጠጣት እንዳጣው ሁሉ አብዛኛው ደግሞ ጦርነቱ ራሱ ከባድ ጠባሳ አእምሮ ላይ ጥሏል እና ያ

የእንጀራ ወይም የስንዴ ወይም የዘይት ብቻ ሳይሆን ሳይኮ ሶሻል ሰፖርትም ይፈልግ ነበረ። እንዲህ አይነቱን ጉዳት ቁሳዊ ድጋፍ ብቻ በመስጠት ማከም እንደማይቻል ያስረዱት ፕሬዚደንቱ፣ ይልቁንም ችግር ከመከሰቱ በፊት መከላከል እንደሚያስፈልግና ለዚህም የሰዎች አእምሮ ላይ መስራት ተገቢ መሆኑን ያምናሉ። ያነሳሳን ያለው ክራይሲስ ነው፣ ሀገራችን ውስጥ ያለ ነው።

ይሄ እንግዲህ በሰሜኑ ወይ ትግራይ ወይ አማራ ብቻ ወይ ኦሮሚያ ብቻ ሳይሆን ብዙ ቦታዎች ያሉት ክራይሲሶች አንድ ደወል ይደውላሉ። ያ ደወልም ምንድነው? አረ ሰብአዊነት እየተጎዳ ነው የሚል ሀገራችን ውስጥ እሴት አለ። ያን ውስጥ ከዛሬም ድረስ አስተባብሮ ያኖረን አይደለም። ይሄ የባህላዊ የግጭት መፍቻ ወንትኖች ሁሉ አሉን አይደለም።

ሰው የገደለ ሰው እንትን የሚልበት መንገድ አለን አይደለም? እንደ ባህላችን። ስለዚህ አሁን ጥያቄው ያ ምን ሆነ ነው። ነገሩ አሳሳቢ ነው። እየሰፋ እየሰፋ እየሰፋ ስለመጣ ማለት ነው። ብዙ ጊዜ ነው። ይሄ ነገር አንድ ቦታ መቆም አለበት። ስለዚህ ነገር እንትን ማድረግ አለብን፣ እና ትንሽ ክብሪት ነገር ጫር እናድርግ ብለን ነው ይሄን ነገር የጀመርነው።

የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አቺሶ ተቋሙን ለመክፈት ባለፉት ሦስት ዓመታት ዝግጅቶች ሲደረጉ መቆየታቸውን ለአሜሪካ ድምፅ ተናግረዋል። በትምህርት ቤቱ ምንነትና አስፈላጊነት ዙሪያም ጥናቶች ተደርገዋል የሚሉት ዶክተር ደመቀ ከአዲስ አበባ ዩኒቨርሲቲና ከሌሎችም ተቋማት የተውጣጡ ከፍተኛ ልምድ ያላቸው ምሁራን ጥናቱን በማካሄድ ስርዓተ ትምህርት መቅረጻቸውንና ፕሮግራሞችንም መለየታቸውን አብራርተዋል።

አሁን ወደ አምስት ማስተርስ ፕሮግራሞችን ቀረጻ ጨርሰን ሬዲ ሜድ የሆኑ ካሪኩለሞች ተዘጋጅተዋል። እነኛ ፕሮግራሞች በሙሉ የማስተርስ ፕሮግራም ናቸው። አንዳንዱ በሂማኒቴሪያን ሊደርሽፕ፣ ሌላው በሂማኒቴሪያን ዲፕሎማሲ፣ ሌላው ደግሞ በሂማኒቴሪያን ስትራቴጂክ ኮሚኒኬሽን፣ ሌሎቹ ዲዛስተር ሪስክ ማኔጅመንት እንደዚህ እያለ ወደ አምስት ፕሮግራሞችን ኦልሬዲ ቀርጸን አስቀምጠናል። አምስቱም ፕሮግራም ማስተርስ ፕሮግራም ነው። በሂደት ግን በሚቀጥሉት ጥቂት ዓመታት የፒኤችዲ ፕሮግራሞችንም ለመክፈት

ዝግጅቱ አለን። በቂ አቅሙም አለን። ሳይኮሎጂካልን፣ ማቴሪያል ዝግጅቶቹን አድርገናል። ከምንም በላይ እንደ ክራይቴሪያ ያደረግነው ሰው ሰብአዊነት ላይ ማገልገል የሚፈልግ ሶሳይቲን ማገልገል የሚፈልግ ሀገር መገንባት ሀገረ መንግስት ግንባታ ላይ የራሴን ድርሻ ሊወጣ የሚል ከኔ ጥቅም ይልቅ የሶሳይቲ ጥቅም ይቀድማል የሚሉ ሰዎች ራሳቸውን ፈትሸው ለዚህ ትምህርት ቤት የተቀመጡ መስፈርቶችን አሉ እነኛን መስፈርቶች በሚገባ አሟልተው እና አስበውበት እንዲመጡ ሲባል ለአንድ ወር ያህል ጊዜ

አሁን እንግዲህ ኦልሞስት 29 ወይ 30 ቀን አለ ማለት ነው። ምዝገባ ይካሄዳል። በትምህርት ቤቱ የሚሰጡት ፕሮግራሞች በሰብአዊነት ላይ እያተኮሩ እንደሚሆኑም ፕሬዚደንቱ አቶ አበራቶ ላይ ይናገራሉ። መንግስት ለምን አስፈለገ? ዋናው የመንግስት ሪስፖንሲቢሊቲ ፕሮቴክሽን አደለ? ፕሮቴክት ማድረግ ነው ሲቲዝንን። ስለዚህ ያንን ደረጃ እንዴት እንደደረሰ እናስተምራለን። ሰብአዊነት ማለት ምን ማለት ነው? ምንድነው የምትሰጠው አንተ ሰብአዊነትን በምትልበት ጊዜ

ምንድን ነው የምታከብረው? ምንድን ነው ውስጥ የምታየው የሚሉትን ነገር እናያለን። ቀጥለን በኤመርጀንሲ ሪስፖንስ ላይ ጥሩ ኮርሶችን እንሰጣለን። የኢትዮጵያ ቀይ መስቀል ማህበር ከ1935 ዓ ም ጀምሮ ሰብአዊ ድጋፍ ሲሰጥ ቆይተዋል የሚሉት ዶክተር ደመቀ ድርጅቱ ሰብአዊ ድጋፍ ከመስጠት ባሻገር ችግሮችን ከመሰረቱ ለመፍታት የሚያስችል እርምጃ መውሰዱ

ይደነቃል ብለዋል ሰዎች የአብሮነት በሰላም የመኖርን እሳቤ ማጎልበት የሚችሉት እንዱ አደጋ ሲፈጠር ሰው ሰራሽና ተፈጥሮ አደጋ በተፈጠረ ቁጥር በመሮጥ ብቻ ሳይሆን ፋንዳሜንታል የሆኑ ችግሮችን መፍታት የምንችለው ትምህርትን በመስጠት ነው በሚል እሳቤ ነው የጀመረው በየሚዲያው የምንሰማው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገርናት ሃይማኖቶች ሀገርናት በርካታ ግጭት የምንፈታባቸው ዘዴዎችም አሏት ነገር ግን ከቅርብ ጊዜ ወዲህ እርስ በርስ መሸካከም እንዴት አቃተን

ለምን ተገዳደልን? ለምን ተፈነቃቀልን? ለምንድን ነው ልዩነትን ማስተናገድ ያልቻል? ነው የሚለው ጥያቄ የተቋሙ ዋነኛው ጥያቄ፣ በተለይም የፕሬዝዳንቱ ትልቁ ጥያቄ ሆኖ ሰንብቷል። ይሄንን ጥያቄ መፍታትና መፍታት የሚቻለው ሲጠና እንደዚህ አይነት ትምህርት ቤቶችን በመክፈት ነው። የህብረተሰቡ ባህልና እሴት እየተሸረሸረ በመምጣቱ ግጭቶች ሊባባሱ መቻላቸውን የገለጹት አቶ አበራ በሰብአዊነት ትምህርት ቤቱ

የሕዝቡን ሀገር በቀል ባህሎችና እሴቶች ለማስተማር የሚያስችል እድል ይፈጠራል ብለዋል። በኦርቶዶክስ እምነት ውስጥ የተለያዩ ቫሌዎች አሉ። ሰብአዊነትን እምብሬስ የሚያደርጉ ቫሌዎች አሉ። እምነቱ ስለ ሰብአዊነት የሚያምንበትን የሚያደርገውን ነገር መጥተው ያስተምራሉ ማለት ነው። በሙስሊም ባህልም እንደዚሁ፣ በእምነትም እንደዚሁ ከዛ ውስጥ ምንድናቸው ሪሊ ስለ ሰው ልጅ

እንትን የሚያወሩ ስለ ሰው ልጅ ህይወት የሚያወሩ ሰውን በእኩልነት የሚያየ ገጽታ ሰው ሁሉ እንደዚህ እኩል ነው የሚል ነገር እዛ ውስጥ ያለውን ቫሊዩ ደግሞ መጥተው እነሱ ያስተምራሉ ማለት ነው። እንደዚሁ በባህላችን ደግሞ ለምሳሌ ገዳ ሥርዓትን የሚያራምዱ ቃሎች አሉ። በጣም በዚህ በሰብአዊነት ፍልስፍና ብዙ እንትን ያሉ የዳበረ ባህልም ያላል። እነዛን ትልልቅ ሰዎች ደግሞ እንትን እንጋብዛለን ማለት ነው።

ሌሎችንም እነዚህ ከተለያየ ባህል እያመጣን እንድነዛ አይነት ቫሊዎችን ኢንሃንስ ማድረግ ነው። እነዛን ቫሊዎች ነርቸር ማድረግ ነው። እኛ የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አቺሶ ደግሞ ተቋሙ ለህዝቦች አንድነት መጎልበት አስተዋጽኦ ያደርጋል ይላሉ። በሰላም ግንባታ ዙሪያ ላይ፣ በአብሮነት ዙሪያ ላይ፣ በመቻቻል ዙሪያ ላይ፣ በመሸካከም በመረዳዳት ይሄ ከዘፈን ከጭፈራ ባለፈ ፕራክቲካሊ ለሰው ራሳችንን መቆረስ የምንችል አይነት ሰዎች ሆነን

ተሰርተን ወጥተን ሌሎችን መስራት እንድንችል፣ እኔ የሚጠብቀው ትልቁ ቪዥን እችን ሀገር መንግስት ከሚያደርገው እንቅስቃሴ በተጨማሪ እቺ ሀገር ተረጋግታ ተገንብታ በአብሮነት የኔ አንተ እየተባባን ሳንገፋፋ የጋራ ሀገራችንን በጋራ የምናለምበት የስርዓተ ትምህርት ሂደት ውስጥ ሁላችንም አልፈን ተሰርተን ወጥተን እንሰራለን የምል እምነት አለኝ።

በሌሎች ሀገራት ዘንድ እንዲህ አይነት የሰብአዊነት ትምህርት ቤቶች እንዳሉ የጠቀሱት ኃላፊዎቹ፣ ይህን ትምህርት ቤት ለማቋቋምም ከእነዚሁ ሀገራት ልምድና ተሞክሮ መወሰዱን ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። የተከበራችሁ አድማጮቻችን እና ተመልካቾቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን

የአሜሪካ ድምፅ የካቲት 3 2017 ዓ ም የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይረ ዘገባን ነበር የተከታተል ነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ርዕሰ ጉዳያችን የጌዲዮ የምስጋና በዓል የሆነውን ደራሮን የተመለከተ ነው።

ጥር ወር ደቡባዊ ኢትዮጵያ ለሚገኙ የጌዲዮ ብሔረሰብ አባላት የመኸር ምርታቸው የሚሰበስቡበትና አሮጌ ያሉትን ዓመትም አዲስ ብለው የሚቀበሉበት ዓመታዊ በዓላቸው ነው። ይህን ጊዜ የመረጡትና የሰየሙትም በአካባቢው ደምቃ በምትወጣው ደራሮ አበባ ምክንያት ነው። ቅዳሜ ዕለት በዲላ ከተማም ይህ በዓል ተከብሯል። በዓሉን የታደመው ዮናታን ዘብዴስ ተከታዩን ዝግጅት አጠናቅሯል።

ጥር ወር በደቡባዊ ኢትዮጵያ ለሚገኙም የጌዲዮ ብሔረሰብ አባላት የመኸር ምርታቸውን የሚሰበሰቡበትና አሮጌ ያሉትን ዓመት አዲስ ብለው የሚቀበሉበት ዓመታዊ በዓላቸው ነው። ይህንን ጊዜ የመረጡትና የሰየሙትም በዚህ ጊዜ በአካባቢው ደምቃ በሚወጣው ደራርባባ ምክንያት ነው። ኃይሉ በዶ የኮቸረው ወረዳ ነዋሪና

በገዲኦ ሽማግሌዎች ውስጥ አባውላ ሀይቻ የሚል ማዕረግ የተሰጣቸው የአገር ሽማግሌ ናቸው። ራሮ ባል በአመት አመት የታረሰውን የተሰራውን አጭዶ ሰብስቦ ለሚመጣ አመት ደግሞ ከጥር ጀምሮ እስከ የካትት ድረስ ይከበራል። ከቤት ጀምሮ ቤት ላይ ደራሮ አዘጋጅቶ ሁሉ ነገር አዘጋጅቶ እግዚአብሔርን መጸለይ ይጀምራል።

ከዛ ከጥር አንድ ቤት ላይ ከተጀመረ በየሾንጎ፣ በየወረዳ፣ በየአካባቢ በየሾንጎ ባለበት ይከበራል። የአካባቢው ነዋሪዎች አዲሱን ዘመን መሻገራቸውን የሚያረጋግጡት በየደረጃው ያሉ የማህበረሰቡ መሪዎች ሁሉቃ የተባለውን መሾለኪያ ሲያልፉና ህዝቡም እነርሱን ተከትሎ ሲሾልኩ ነው። በገዶኛ ቋንቋ ሁሉቃ ማለት

መሸጋገር ወይም መሽሎክ ማለት እንደሆነ በበዓሉ ስፍራ ያገኝ ናቸው አቶ ታሪኩ በየነ ያስረዳሉም። በአማርኛ መሻገር የምንለው የሁሉቃ ስርዓት ነው። የሁሉቃ ስርዓታችን በሰባት የሚጠጉ የተለያዩ አይነት ፈጣሪ ካበቀላቸው ተክሎች መካከል ከየ አይነቱ ይወሰድና የሁሉቃ ስነ ስርዓት ይዘጋጃል። ይሄ ማለት በሰባቱ ጎሳ ምሳሌ ነው። ጌዲዮ በሰባቱ ጎሳዎች ነው እና የሚተዳደረው። ይህ ታሳቢ ያደረገው ምንድን ነው?

ህዝቡ ከባለፈው አመት፣ ከባለፈው ችግር፣ ከባለፈው መከራ በተለያየ ሁኔታ ውስጥ ካለበት ስርዓት ውስጥ የማንጻት የመሻገር ስርዓት ነው። የምንሻገረው ደግሞ ችግርን፣ መከራን፣ አንዳንድ ክስተቶችን ጭምር ከህዝቡ ጋር እንዳይዘልቅ፣ አንድነት፣ ህብረትና ፍቅር ከህዝቡ ጋር አብሮ እንዲሻገርና አዲሱን ዘመን አዲሱን ጊዜ

መልካም እንደሆን ታሳቢ ያደረገው ነው። የሁሉ እቃ ስርዓት በበዓሉ ላይ ያገኘናቸው ወይዘሮ ታይቻለሙ በዚህ በዓል ላይ ምርቀት ትልቅ ትርጉም እንዳለው ይናገራሉ። ያው ደራሮ በመጣ ቁጥር በየአመቱ የምናከብረው በዓል ነው። በጣም ደስ ከሚለኝ ነገር ምድር ያበቀለችውን ነገር ለአባገዶ ስጦታ የምንሰጥበት ጉማታ የምናቀርብበት ነው። ከዛም በተጨማሪ ለሚቀጥለው አመት ማጌኖ ናጌኪ ጌልሲሳሻ

በሰላም እንዲያደርሰን የእኛን አምላክ የምንለምንበት ነው አቶ ተስፋዬ ኤደማ በምርቃት ላይ ይቅርታ እንደሚታከልበት ማስረድተዋል ምርታችንን ካሰባስብን በኋላ ወደ ጎተራ አስገብተን ፈጣሪን የምናመሰግንበት እንደገና ለአቦ ለአባገዳም ደግሞ ጉማታን የምናቀርብበትና ለቀጣይ ዓመት ደግሞ ምርታችን ደግሞ እየተባረከ እንዲሆን ፍሬ እንዲያፈራ ከአባገዳ ምርቃት የምናገኝበት በዓል ማለት ነው የገዲኦ ብሔረሰብ በአባገዳ ስርዓት የሚመራ ሲሆን

በዳረሮ ክብረ በዓል ወቅት ለእርሳቸው ከምህር ምርት የመጀመሪያ ስጦታ ይሰጣቸዋል። እሱም ጉማታ ይባላል። አቶ ተስፋዬ ኤዴማም አባገዳ የሚሰጠው ስጦታ እንግዲህ እንደ ሁኔታው ከማሪም ይሰጣል፣ ከቡናም ይሰጣል፣ ከሁሉም ምርቶች ጉማታ ይሰጣል። ምክንያቱም አባገዳ ለሕዝብ ይጸልያል፣ የሚሰራበት ሰዓትም የለም። ስለዚህ ለአባገዳ ቤተሰብና ለአባገዳ የሚሆነውን ስጦታ ይበረከታል ማለት ነው።

የዘንድሮን በዓል አደመቁ ከተባሉ ሁኔታዎች ውስጥም የበዓሉ ታዳሚዎች ከተለያዩ አጎራባች ዞኖችና ክልሎች መታደማቸውና ጉማታ የተባለውን ስጦታ ይዘው መታደማቸው ሲሆን ከምዕራብ ጉጂ ዞን የተገኘው የበዓሉ ታዳሚ ሚኤሳ ማሙድ ስሜቱን አጋርቶናል። የዘመን ወላዋጫቸውን በደስታ አክብረን

እስካሁን የምናየው የሚሆነው ሁሉ በጣም ደስ የሚልና ህዝቡ ለአንድነት ለፍቅር የሚጋብዝ መሆኑን አይቼ የደስ በሚል ሁኔታ በዓሉን አክብረን ወዲ አሁን ወደ ማጠቃላይ እየገባና በተለያዩ ባህላዊ ክዋናዎች የደመቀው የዳረሮ በዓል ማጋኖ ወይም ፈጣሪን በሚያሞግሱም አባገዳን በሚያደንቁ የብሔሩን ባህላዊ ስርዓት በሚዘክሩ ጫወታዎችና በፈረስ ግልቢያም የታጀበ ነበር።

የዞኑ አስተዳዳሪ ዝናቡ ወልድም በበዓሉ አካባቢ ላይ ባደረጉት ንግግር የገዲኦ ሕዝብ በደን ውስጥ ኖሮ ደን ያኖረ ስለ አሞግሶታል። ይህ ሕዝብ ለረጅም ግዛት በራሱ እውቀት በራሱ ደረጃ የተለየ የመሬት አቀማመጥ በመያዝ ዛሬ ላይ ለዓለም አቀፍ ደረጃ ትምህርት በሚሆን መንገድ የጌዶ ባህላዊ መልክዓ ምድር በዩኔስኮ ማስመዝገብ የቻለ

ጀግናና እንቁ ህዝብ ነው። የዳራሮ በዓል በአባ ገዳ ምርቃት ርቃት፣ ጸሎት እንዲሁም ህዝቡና ባለሥልጣናቱም ከክፉ አድራጎት እንድታቀቡ አዋጅ በማስተላለፍም ተጠናቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ገዲኦ ዞን ድላም የጌዲዮ

የምስጋና ቀን የሆነውን በዓል በተመለከተ ባልደረባችን ዮናታን ዘብዴዎስ ያደረሰንን ዘገባ ነበር። ተካትለን የተመለስ ነው። ወደ ቀጣዩ ዘገባ ስላልፍ፣ ቀጣዩ ዘገባ ደግሞ እስራኤልና አማስ የተኩስ አቁም በተመለከተ ያሉትን ሀሳቦች የሚመለከት ነው። የተኩስ አቁም ስምምነቱ ቀጥሏል፣ የትራምፕ ባለስልጣናት ጋዛን ስለመቆጣጠር እቅድ ለትችቶች ምላሽ እየሰጡ ነው የሚል ነው።

የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ማይክ ዋልዝ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ጋዛን ስለመቆጣጠር የጠቀሱትን ያነሱትን እቅድ ለተቹ ወገኖች ትናንት እሁድ ምላሽ ሰጥተዋል። የመካከለኛው ምስራቅ የእስራኤል ሐማስ የእርቅ ስምምነት በእስረኞች ልውውጥ ታጋቾችን የማስለቀቅ ሌላ ስኬት አስገኝቷል። የቪኦኤ ቬሮኒካ ባልደራስ ኢግሌሲያስ ዝርዝሩን ይዛለች። ደረጀ ደስታ እንደሚከተለው ያቀርበዋል።

የእስራኤልና የሐማስ የተኩስ አቁም ስምምነት አሁንም እንደቀጠለ ነው። የእስራኤል ወታደሮች የጋዛን ሰርጥ ከሚከፍለው የኔታዛሪም ኮሪደር ትላንት እሁድ ለቀው የወጡ ሲሆን የፍልስጤማውያን ቤተሰቦችም ወደ ሰሜናዊ ጋዛ አገራቸው ተመልሰዋል። ጦርነቱ ካበቃ በኋላ የጋዛ ነዋሪዎችን ወደፊት ምን ይጠብቃቸዋል የሚለው ጥያቄ አሁንም እንዳለ ነው።

የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የጋዛን ሕዝብ በሌሎች አገራት ማስፈርና ዩናይትድ ስቴትስ አካባቢውን እንደገና ለመገንባት የጋዛ ሰርጥን ትቆጣጠራለች የሚል ሀሳብ ሰንዝረዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ ለቅዱ ተቺዎች ትላንት እሁድ ምላሽ ሰጥተዋል።

ቤይሩት በአውሮፓውያኑ በ1970ዎች ውስጥ እንደነበረችው ይህንንም የሜዲትራኒያን ፓሪስ ማድረግ አትችሉም። 1.8 ሚሊዮን ሰዎች እጅግ በቆሸሸ ስፍራ በፍርስራሾች ክምርና ቁልል ውስጥ የሚኖሩ ከሆነ ለእነዚህ ሰዎች የተሻለ ህይወት መስጠት ነው። የመገናኛ ብዙሃንን ጨምሮ እሳቸው ያቀረቡት ሀሳብ የማይስማማው ሰው የተሻለ ዕቅድ ይዞ ወደኛ ማምጣት ይችላል።

የትራምፕ እቅድ በእስራኤል ውስጥ ድጋፍ አግኝተዋል። የአረቡ ዓለምና የፍልስጤም አመራሮች ግን ውድቅ አድርገውታል። በተባበሩት መንግስታት የፍልስጤም አምባሳደር ሪያድ መንሱር፣ የጋዛን ሰርጥ እንደገና መገንባት አለብን። የጋዛ ሰርጥ የፍልስጤም ግዛት ምድር ውድ አካል ነው። የትውልድ ሀገራችን አካል ስለሆነ ከፍልስጤም ግዛት ውጭ ሌላ የትውልድ ሀገር የለንም።

ይህ በእንዲህ እንዳለ እስራኤላውያን በዚህ ሳምንት መጨረሻ ተጨማሪ ታጋቾች መፈታታቸውን በደስታ ተቀብለዋል። ከአንድ ዓመት በላይ በሐማስ ተይዘው የነበሩ አምስት የታይላንድ ሰራተኞች ትላንት እሁድ ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። በስምምነቱ መሰረት 183 ፍል የፍልስጤም እስረኞችም ነፃነታቸውን አስመልሰዋል። በሁለተኛው የእስራኤልና የሐማስ ተኩስ አቁም ስምምነት ላይ የሚደረገው ውይይት በዚህ ሳምንት በካታር ሊቀጥል ይችላል

አድማጮቻችንና ተመልካቾቻችን የተካተላቸው የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ የተላለፈ የሚገኘውን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ነው።

ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኟችኋላችሁ። በፌስቡክ ደግሞ አትቪ አማሪክ ላይም የምታገኙት ይሆናል። በቀጥታ ስርጭትን በዌብሳይታችንና በፌስቡክ ላይም እየተላለፈ ይገኛል። እንዲሁም ሌሎች ዝግጅቶችን በትዊተር ሃሽታግ ወይም በአሁኑ አጠራሩ ኤክስ ሃሽታግ ቪ አማሪክ ላይ እንደምታገኙትና እንዲሁም በዩቲዩብ ደግሞ

የቀደም ሲል የተላለፉ ዝግጅቶችም ሆነ የዛሬዎችን ዝግጅቶች የምታገኟቸው መሆኑን ከወዲሁ ለመጠቆም እወዳለው። ቀደም ሲል የዝግጅታችን የምዕራፍ አንድ ዝግጅቶችን ነበር ሲተካተል ነው፣ በብየርስና በዜና መጽሔታችን። አሁን ደግሞ የሁለተኛው አጋማሽ ቅንብሮቻችን ወደ እናንተ የሚደርስ ይሆናል።

የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊ ሐኪሞን ሊጠይቁ ነው። የሐኪሞን ሊጠይቁ የዛሬው ቅንብራችን የፓርኪንሰንስ በሽታ መንስኤ ጸባይና ሕክምናን ይመለከታል። ውስብስብና አልፎ አልፎን በቅጡ መረዳት የሚያዳግትና በአንጻሩ በዓለም ዙሪያ አያሌ ሚሊዮኖች ለፈተና የሚዳርግ የህመም አይነት ነው። ቀስ በቀስ ስር እየሰደደና እየተባባሰ የሚሄድ በተለይም የአካል እንቅስቃሴን የሚቆጣጠረውን የአንጎል ክፍል የሚያጠቃና

ከነርቭ ስርዓት መታወቅ ጋር የተዛመደ የጤና እውከት ነው። የሚሉ ሙያዊ ትንታኔን የሚሰጡት የነርቭና የአእምሮ ሐኪም ፕሮፌሰር ዮናስ እንዳለገዳ ናቸው። ፕሮፌሰር ዮናስ በተጨማሪም በዩናይትድ ስቴትሱ ባሮ የነርቭ ህክምና ተቋም መምህርና ተመራማሪ ናቸው። አሉላ ከበደን ያነጋገራቸው እንደሚከተለው ወደ እናንተ ይደርሳል።

ፕሮፌሰር ዮናስ በእንግሊዝኛ አጠራር ፓርኪንሰንስ በመባል የሚታወቀውን የህመም አይነት የተመለከቱ ጥያቄዎች ይዘን ነው ብቅ ያል ነው። በቅድሚያ የዚህን በዓለም ዙሪያ አያሌ ሚሊዮኖችን የሚያጠቃ የህመም አይነት ምንነት በቅጡ በመረዳት ብንጀምር፣ ለመሆኑ ፓርኪንሰንስ ምንድን ነው? ፓርኪንሰን አንድ እንግሊዛዊ ሐኪም የእሳቸው ስም ነው ፓርኪንሰን ለምን በእሳቸው ስም ተሰየመ የሚለው ጥያቄ ከተነሳ

እኚህ ግለሰብ መቶ አመት ወደዚህ ገደማ ብዙ ጊዜው ነው ከስራ ወደ ቤት ሲሄዱ በተለይም የእንግሊዝ ድልድይ የታወቀ ላንደን ብሪጅ የሚባለው ያንን በሚያቋርጡበት ጊዜ አንዳንድ እድሜያቸው ገፋ ያሉ ሰዎች ሲንቀሳቀሱ ቀስ ብለው የሚሄዱ እጃቸውም እንደ መንቀጥቀጥ ይላል እና ትንሽ ትንሽ እርምጃ ነው የሚወስዱት ከወገባቸውም ጎበጥ ብሎ ነው የሚሄዱት

እና እነዚህን ሶስቱን ነገሮች ካስተዋሉ በኋላ ቢሮዋቸው ሲገቡ ያዩትን ነገር ጫር ጫር ያደርጋሉ እና እድሜው የገፋ ሰው ላይ እጁ ሲንቀጠቀጥ ወይም እጇ ሲንቀጠቀጥ፣ ወገቡ ጎበጥ ብሎ ሲሄድ መሬት መሬት እያዩ ትንሽ ትንሽ እርምጃ ነው የሚወስዱት። በፊት እንደ ልብ እየተራመደ የሚሄድ ሰው ከመኝታ ቤት ወደ ሳሎን ለመሄድ

ብዙ ጊዜ ሊፈጅባቸው ይችላል። ይሄንን በእንግሊዝኛ ቋንቋ ብራዲጋይኒዚያ ሪጂዲቲ ኤንድ ስቱፕድ ፖስቸር ብለው ጠሩት። ይሄንን ጽፈው አቀረቡ። ከዛ በኋላ ለሳቸው ክብር ለመስጠት በሽታው በሳቸው ስም ተሰየመ። ፓርኪንሰን ዲዚስ ትራያድ ሶስቱ ምልክቶች የምንላቸው ግለሰቡ ፓርኪንሰን በሽታ ያዘው ይባላል።

ለምሳሌ ያክል አሁን በሽተኛ ሳይ ይሄ በሽታ ያለባቸው ምንድን ነው የማደርገው፣ እጃቸውን ጠረጴዛ ላይ እንዲያደርጉ አረጋለሁ ወይም እግራቸው ላይ እንዲያስቀምጡ ታረጋለሁ። ከዛ ጠረጴዛ ላይ የተቀመጠው ጣት ራሱ በራሱ ይንቀሳቀሳል ወይም እጁ ይንቀጠቀጣል። አንዳንድ ጊዜ እንዲሁ ብዙ ሰው ቡና ከጠጣ ወይም ደግሞ የሞላ ማሮ አረቄ ብዙ የሚጠጣ ሰው ጠዋት ሲነሳ እጁ ሊንቀጠቀጥ ይችላል። እሱ ሌላ ጉዳይ

ይሄ የምለው ሬስቲንግ ትሬመር የሚሉት በእንግሊዝኛ። ግለሰቡም ግለሰቧ እጃቸውን ጠረጴዛ ላይ ወይም እግራቸው ላይ እንዲያስቀምጡ አድርገን ጣቱ ወይም ጣቷ ሲንቀጠቀጥ ካየት ክብደት እንሰጠዋለን። ፕሮፌሰር ዮናስ ለመሆኑ ለዚህ ህመም የሚያዋጡ በኋለኛ ዕድሜ የሚከሰትም ቢሆን በዋነኛ መንስኤነት የሚፈረጁት ምን ይሆኑ? ዋነኛው መንስኤ እነዚህ ግለሰቦች ህይወታቸው ሲያልፍ

አንጎልን ከፍቶ በማየት የትኛው ቦታ ነው የተጎዳው የሚለው ነገር ተጠንቶ በእንግሊዝኛ ኒሮፓቶሎጂ የሚባለው ነገር ተደርጎ ነው የታወቀው እና እንደዚህ ሲደረግ አንጎል ውስጥ አንድ አምስት የተለያዩ ኬሚካሎች አሉ በጣም ጠቃሚ የሆኑ። ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት ሀሳብን ሰብሰብ አድርጎ ለመስራት

እንደገና ደግሞ በጣም በፍላጎት እና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው። አንጎል ውስጥ ያለ ይሄ ንጥረ ነገር የሴል ቦድ የሚባሉት ነርቭ ሴሎቹ አንጎል ታችኛው ክፍል ነው ያሉት፣ የማጅራታችን አካባቢ ከዛ የነሱና ረዣዥም ቅርንጫፎች አላቸው እና ይሄ ሴል ቦዲ ማለትም ከዛ ወደ ላይ የሚሄዱ የነርቭ መስመሮች አሉ ልክ የሴል ቦድ የሚባለው እንደ አዲስ አበባ የሆነና

መስመሩ እስከ አሰብ ሊሄድ ይችላል ወይም እስከ ጅቡቲ ይሄዳል እንደማለት ነው። መነሻው የአንጎሉ የኋለኛ ታችኛው ክፍል፣ በተለይም ሚድ ብሬን የሚባለው የአንጎል ክፍል ውስጥ ያሉት ሴሎች፣ በተለይም አንጎሉን ከፍተ በምናይበት ጊዜ እነዛ የነርፍ ሴሎች ጥቁር ናቸው። ሱብስታንሲያ ኒግራ፣ ኒግራ ጥቁርም ማለት ነው በስፓንኛ። እነዛ ሴሎች እየሞቱ ይሄዳሉ። እነዛ ሴሎች እየሞቱ ሲሄዱ

የሰውነትን ሪትም ማለትም እንቅስቃሴ የእግር እንቅስቃሴ አሁን እግራ እግራው ቀኝ ወደ ቀኝ ያራመዱ መሄድ እጅ ደግሞ በእጅ ለምሳሌ አውራጣቱ ከአመልካች ጣት ጋራ ያገናኛ ለመሄድ እንደዚህ አይነት ኦልተርኔት ሞሽን ሬት ኤኤምአር የሚባለው አለ እና ይሄ ኦልተርኔት ሞሽን ሬት የሚባለውን የሚቆጣጠረው የአንጎል ክፍል ቤዛል ጋንግ ላይ ይባላል እዛ ውስጥ

ይሄ የዶፓሚን ቅመም በሚያንስበት ጊዜ እጃቸው ይንቀጠቀጣል። ቀስ እያለ ከወገባቸው ጎበጥ ብሎ ይሄዳል። በአጭሩ ዶፓሚን የሚባለው ንጥረ ነገር ከፍተኛ እጥረት ይፈጠራል። ዶፓሚንን የሚፈጥሩት የሚሰሩት የነርቭ ሴሎች እነሱ ሲሞቱ ነው። ይሄ ፓርኪንሰን ዲዚ በተለይም ደግሞ ሶብስታንሲያ ኒግራ ኮምፓክት አይባላል፣ ቲኩላት የተለያየ ስም አላቸው ብቻ

እነዚያ ሲሞቱ እነዚህ ቅመሞች፣ ያ ነው የፓርኪንሰን በሽታ የሚያስከትለው። በዛ የተነሳ ፕሮፌሰር ዮናስ ቀደም ብለው የገለጿቸው በጣም አይነተኛ የሚባሉ ሶስቱ በአንድነት የሚታዩ ምልክቶች በአንድ ህመምተኛ ላይ ቢያዩት ክብደት ሰጥታችሁ ፓርኪንሰንስ ሊሆን ይችል ሊሆን ወደሚለው ድምዳሜ እንደሚያቃርቧቸው አስረድተዋል። በጠቅላላው ግን እነኚህ የነርቭ ችግሮች ከመሆናቸው አንጻር ከሌሎች የነርቭ ህመሞች በምን ይለያሉ?

ህመምተኞችን ስታዩ እነኚህም ምልክቶች በሌላ ህመም ከምታዩቸው ምንድን ነው መለያ አድርጋችሁ የምትጠቀሙት? ዋናው እነዛ ሶስቱ ትራያድ ሞተር ትራያድ ናቸው። ሶስቱ ምልክቶች በአንድ ላይ መታየታቸው፣ ሶስቱ በአንድ ላይ በተለይ ሬስቲንግ ትሬመር ዋና የምናየው፣ እጃቸውን ጠረጴዛ ላይ እንዲያስቀምጡ እናደርጋለን። ከዛ በኋላ እጁ ጠረጴዛ ላይ ሆነ

ጠረጴዛውም ደግፎት ግለሰቡ እጁ ወይም እጇ ከተንቀጠቀጠ ጣቶቿ ከተንቀጠቀጡ ልክ እንደው ላይ ወደታች ላይ ወደታች ካለው ያ በጣም ትልቅ ምልክት ነው። ለምንድን ነው ጠረጴዛ ላይ እጃችሁን አድርገው የምንለው? በግራቪቲ የተነሳ አንዳንድ ሰው እጁ ጣቱ ሊንቀጠቀጥ ይችላል። ፖስቹራል ትሬመር የምነሱ ሌላ ጉዳይ። ሬስቲንግ ትሬመር የግለሰቡ እጅ ጠረጴዛ ላይ ሆኖ ግራቪቲን አውጥተ ነው

ጠረጴዛ ላይ ሆነው ከተንቀጠቀጠ ይሄ ሬስቲንግ ትሬመር ትልቅ ምልክት ነው። ሌላው አንዳንድ ጊዜ የግለሰቡን እጅ አንስተን ስንመረምር ሪጂዲቲ የግለሰቡ ሰውነት እንደ ብረት ሪጂድ ይሆናል። ሌላ ደግሞ ቀስ ብሎ እንቀሳቀሳለን። እነዚህ እነዚህን አይተን አንዳንድ ጊዜ ለአእምሮ በሽታ የሚሰጡ መድኃኒቶች እንደ ፓርኪንሰን አይነት ምልክት ስለሚሰጡ ፓርኪንሰኒዝም የሚባል ስምምንት የፓርኪንሰን አይነት ምልክት ያላቸው በሽታዎች የምንላቸዋል።

በአጭሩ በሽታው የሰውነት እንቅስቃሴ ጋር በተያያዘ መልክ የሚመጡ ችግሮችን በማየት ነው የምንለየው። ምናልባት ይህን በሁለት መንገድ ቢያስረዱን፣ አንድም በሕክምና ይረዳሉ፣ ምን አይነት እርዳታዎች ሁነኛ ጠቃሚ ውጤት ያስገኛሉ፣ ሁለተኛ በቤት ውስጥ እንክብካቤ የሚፈልግ ሕሙማን በቤት ውስጥ የሕመሙን ጠባይ ከመረዳት ቤተሰብ አባላት በግል እስከሚያደርጉት ጥረት ድረስ የብዙዎችን እገዛ የሚጠይቅ የሕመም አይነት እንደመሆኑ

በቤት ውስጥስ ምን አይነት እንክብካቤዎች ሊደረጉና ሊረዱ ይችላሉ? መድኃኒትን በሚመለከት እጥረቱ ዶፓሚን የሚባለው ስለሆነ ዶፓሚንን መተካት ነው። ማለት አንድ እጥረት ችግር ካመጣ፣ አንድ ንጥረ ነገር ችግር ካመጣ ያንን ንጥረ ነገር መተካት ነው። ጥሩነቱ ሌቮዶፓ የሚባል መድኃኒት አለ። ዶፓሚንን ንጥረ ነገር ለጎደለው ሰው

በእንግሊዝኛ ሌቨዶፓ የሚባለውን መድኃኒት እንሰጣለን። እሱንም ቢሆን በልክ ነው። ከመጠን በላይ ያ መድኃኒት ከተሰጠ ሌላ ችግር ያመጣል። ሌላው ደግሞ ስፖርት ነው። በጣም በሚገርም ሁኔታ የፓርኪንሰን በሽታ ያላቸው ሰዎች የቻሉትን ያክል እንኳን ከተንቀሳቀሱ በተለይ ገና ገና ሲጀመራቸው በሽታውን ካወቁ በኋላ በተቻለ መጠን የግር እንቅስቃሴ

የስፖርት እንቅስቃሴ ማድረግ የስፖርት አሰልጣኝ ካለ የስፖርት አሰልጣኝ ጋር መስራት፣ በሳምንት አራት አምስት ቀን ወይም በየቀኑ ግማሽ ሰዓት መንቀሳቀስ፣ እንደዚህ እንደዚህ አይነት ማድረግ ፓርኪንሰን በሽታው ቶሎ እንዳይባባስ ያደርጋል። ወንበር ላይ ቁጭ ብሎ ከኋላ አንድ ግለሰብ ፓርኪንሰን በሽታ ያለበት እየባሰ ነው የሚያደርግ ስለዚህ

ንጥረ ነገሩን መተካት ዶፓሚን መተካት በለ በዶፓ ደግሞ የሰውነት እንቅስቃሴ ሁለቱ ናቸው ዋናዎች። ራትና ክቡራን አድማጭ ተመልካቾቻችን ፓርኪሰንስ የተባለውን ህመም አስመልክቶ ለምሽቱ የሀኪሞን ይጠይቁ ያስን አዳነው ቅንብር እዚ ላይ ያበቃ

ይሁን እንጂ ሰዎች በሽታውን አስመልክቶ ያሏቸው አንዳንድ የተዛቡ ግንዛቤዎች በህመሙ ሳቢያ የሚፈጠረውን የማህበራዊ ህይወት ወይም የአኗኗር ዘይቤ ቀውስና የፓርኪንሰን ህመምን ተከትሎ የሚከሰት የአእምሮ ህመም እንዲሁም በህክምና ዘርፉ የተዘገቡ እመርታዎችና ተስፋዎችን ጨምሮ በተከታዩ ዝግጅታችን ይዘን እንመለሳለን። ለአሁኑ ግን የአንጎልና የነርቭ ሐኪሙን እንግዳችንን ፕሮፌሰር እንዳለ ገዳን ለጊዜያቸው አመሰግናለሁ።

ጤና ይስጥልኝ አድማጆቻችንና ተመልካቾቻችን ቀደም ሲል የፓርኪንሰንስ በሽታ መንስኤ ጸባይና ህክምና የተመለከተው የዛሬው የሀኪሞችን ጠይቁ ቅንብራችን የሰማችሁ የተከታተላችሁት አሉላና እንግዳውን አመሰግናለሁ ከሀኪሞችን ጠይቁ ላይ የሚዳሰሱ ርዕሰ ጉዳዮች ናቸው የምትሏቸው ማንኛውም የጤና ጉዳዮችን በተመለከተ በአድራሻችን ብትልኩልን እኛም ባለሙያ ያናግረን መልሰን ወደ እናንተ የምናደርሳችሁ መሆኑን ከወዲሁ

ለማስተዋወቅ ወዳለውኝ። አሁን ደግሞ ቀጥታ የምናልፈው ሌላው ሳምንታዊ ዝግጅታችን ወደ ሆነው አፍሪካ ነክ ጉዳዮች ይሆናል። የዛሬው አፍሪካ ነክ ጉዳዮች ቅንብራችን የአፍሪካ የማድን ዘርፍ ጉባኤ በደቡብ አፍሪካ የሚለውን ይመለከታል። ዩናይትድ ስቴትስ አስተዳደር የማድን ዘርፍ ለማልማት

ብርቱ ፍላጎት እንዳለው ይጠቅሳል። በአፍሪካ የማዕድን ዘርፍ ላይ ያተኮረ ጉባኤ ባለፈው ሳምንት ደቡብ አፍሪካ ዋና ከተማ ኬፕ ታውን ውስጥ ተካሂዷል። ለአራት ቀናት የተካሄደው ጉባኤ በአመዛኙ ያተኮረው የትራምፕ አስተዳደር የውጭ እርዳታ ፖሊሲ በወል ባለየበት ሁኔታ አሜሪካ በአፍሪካ የማዕድን ዘርፍ ምን አይነት ተሳትፎ ታደርጋለች በሚለው ላይ ነበር። በስፍራው ተገኝታ ጉባኤ የተከታተለችው ቪኪ ስታርክ ያስተላለፈችው ዘገባን ለዛሬ የአፍሪካ ጉዳዮች መርጠነዋል። ቆንጅታየ እንደሚከተለው ታቀርበዋለች።

አዲሱ የዩናይትድ ስቴትስ አስተዳደር የማዕድን ዘርፉን ለማልማት ብርቱ ፍላጎት አለው። ይህንንም ያስታወቁት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኃይል ምንጭ ወይም የኤነርጂ ዘርፍ እድገት ተጠባባቂ ምክትል ሚኒስትር የሆኑት ስካት ወድወርድ ናቸው። በጉባኤው ላይ ዩናይትድ ስቴትስ በአፍሪካ የማዕድን ሀብት ውስጥ ለመሳተፍ ያላትን ፍላጎት በሚመለከት በተካሄደ ውይይት ላይ ተሳትፈዋል።

ፕሬዚደንቱ አስተዳደሩን በተረከቡበት በመጀመሪያ ቀናቸው ከፈረሟቸው ማስፈጸሚያ ትዕዛዞች አንደኛው ማዕድንና ማዕድን ማውጣትን የሚመለከት ነው።

በአብዛኛው ዩናይትድ ስቴትስን ነው የሚመለከተው። ነገር ግን ዝርዝሩን ጠለቅ ብለህ ካነበብከው ማስፈጸሚያ ትዕዛዝ ውስጥ ብዙ በዓለም አቀፍ አጋርነት የሚሰሩ ብዙ ስራዎች ተጠቅሰዋል። ከአጋር ሀገራት ጋር ስለሚደረጉ ትብብሮች ያውሳል። ውይይቱን የመሩት ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ በተባለው ቢሮ ዋሽንግተን በሚገኘው ለዓለም አቀፍ ጉዳዮች ሰላምና ዲፕሎማሲን ጨምሮ

ጥናት የሚያካሂደው ተቋም የአፍሪካ ፕሮግራም ስራ አስኪያጅ የሆኑት ዘይነብ ኦስማን ናቸው። አፍሪካውያን ማዕድናቸውን ከማውጣት በዘለለ የአህጉራቸውን የኢንዱስትሪ ልማት ለማሳደግ ይጠቅም ዘንድ ለጥሬ ሀብታቸው ተጨማሪ እሴት የሚያስገኙ ፕሮጀክቶች እንደሚፈልጉ ዩናይትድ ስቴትስ ትረዳለች ወይ የሚል ጥያቄ አንስተዋል።

ውድወርድ በሰጡት ምላሽ የትራምፕ አስተዳደር ገና ስራ መጀመሩ እንደሆነ አስታውሰው ፖሊሲዎቹን በዝርዝር ለማውጣት እየሰራ ነው ብለዋል። ባለፉት ቅርብ ዓመታት አሜሪካ ለንጹህ የኃይል ምንጭ በሚፈለጉ የአፍሪካ ማዕድኖች ላይ የምታፈሰውን መዋለ ንዋይ የሚመራው በምህፃር ስሙ ኤግዚም ባንክ የወጪና ገቢ ንግድ ተቋሟ እንደሆነ ይታወቃል።

በ2022 ዩናይትድ ስቴትስ ከዲሞክራቲክ ኮንጎ ሪፐብሊክና ከዛምቢያ ጋራ ለኤሌክትሪክ መኪናዎች ባትሪ የሚውሉ ማዕድኖች አቅርቦት መስመር ለመዘርጋት ስምምነት የተፈራረመች ሲሆን ከሁለቱ ሀገሮች መዳብ፣ ሊቲየምና ኮባልት ማዕድንን ለማግኘት ፍላጎት ያላት መሆኑን

አጉልታ አሳይታለች። ከዚህም ሌላ ዩናይትድ ስቴትስ ከኮንጎ ከዛምቢያና ከአንጎላ ጋር በአህጉሪቱ ምዕራባዊ የውቅያኖስ ጠረፍ በኩል ማዕድናት ማጓጓዣ ለሆነው የሎቢቶ የባቡር መስመር መልሶ ግንባታ የሚያስፈልገውን ወጪ መድባለች። በጉባኤው የኤግዚቢሽን አዳራሽ የዛምቢያ የትራንስፖርትና የሎጂስቲክስ ሚኒስትር የሆኑት ፍራንክ ታያሊ ዩናይትድ ስቴትስን በዚህ ረገድ ስለሰጠችው አመራር አመስግነዋል።

0 ቢ አህጉሪቱ ለመሠረተ ልማት ግንባታ ከሚያስፈልጋት ገንዘብ የ350 ቢሊዮን ዶላር ክፍተት አለ።

በመሰረተ ልማት ግንባታ ላይ የተደረገው ትኩረት የአፍሪካ ሀገራት ኢኮኖሚ እንዲሻሻል እና ሕዝባቸውን በተሻለ መንገድ እንዲንከባከቡ ለማገዝ ቁልፍ አስተዋጽኦ ያበረክታል። ቻይና በበኩሏ ታዛራ ተብሎ የሚጠራውን የታንዜኒያና የዛምቢያ የባቡር መስመር ለማሻሻል መዋለነዋይ መድባ እየተንቀሳቀሰች ስትሆን፣ የምስራቅ አፍሪካን የባቡርና የባህር ጉዞ መስመሮች እንደሚያሻሽል ተነግሮለታል።

ጉባኤውን ባስተናገደችው በደቡብ አፍሪካ ደግሞ ትራንስኔት በሚባለው መንግስታዊ የባቡር መስመሯ ውስጥ ያለው የትራንስፖርትና የሎጂስቲክስ ችግር የበረታ ትኩረት ተሰጥቶታል። የደቡብ አፍሪካ የማዕድን ሀብት ምክር ቤት የኮሚኒኬሽን ኃላፊው አለን ሴኮምቤ እንዲህ ሲሉ አስረድተዋል ትራንስኔት

የትራንስኔት ዋና ስራ አስፈጻሚ የሀገሪቱ የባቡር መስመር ስላለበት ሁኔታ በጣም ግልጽ አድርገው ነው የሚናገሩት። ብዙ ስራ ይጠይቃል፣ ብዙ ቢሊዮን ዶላር እንደሚያስፈልግም ሲናገሩ ቆይተዋል። የሚያስፈልገውን ገንዘብ እንዴት ነው የሚያገኙት? አለን ሴኮምቤ እንደገና ያስረዳሉ። ሶ ዘይ አር ጎይንግ አውት ኦን ፐብሊክ ቴንደርስ ቱ ትራይ ኤንድ ጌት ዛት ኢንቨስትመንት ኢን ኦልሶ ሲግኒፊካንትሊ

የሚያስፈልገውን መዋለ ንዋይ ለማግኘት ግልጽ ጨረታ ሲያወጡ ቆይተዋል። በተለይም ደግሞ ደንበኞቻቸው የሆኑ ትላልቅ የማዕድን አውጭ ኩባንያዎችን በቀረጥ ክፍያቸው አማካኝነት የባቡር መስመሮች ግንባታ ላይ መዋለ ንዋይ እንዲመድቡ በማነጋገር ላይ ናቸው። የባቡር መስመሮቹን ለማሻሻል የሚሰማሩት ኩባንያዎች የግል ባቡሮች አስገብተው አቅርቦቶች ለማጓጓዝ እንደሚችሉም እንዲያውቁት እየተደረገ ነው ብለዋል።

አፍሪካን ህግ ጉዳዮችን የተመለከተው ጥንቅራችን ነበር። ተካትለን የተመለስ ነው። አሁን ደግሞ ከዚህ በፊት ወደ እናንተ ካደረስ ነው ዘገባችን አንዱን ወደ እናንተ በድጋሚ እናደርሳለን። በ2016 ዓ ም የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 68425 ተማሪዎች ያለፉት 54 በመቶ መሆናቸው የትምህርት ሚኒስቴር ማስታወቅ የሚታወስ ነው። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸውን 35 ተማሪዎች ሙሉ በሙሉ በማሳለፍ

ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንዴት ለዚህ ውጤት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱን መስራች እንዲሁም መምህራንና ተማሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች። ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስ ፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን

የአስራ ሁለተኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከአምስት መቶ በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከእነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው። አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን

በዚህ በአስራ ሁለተኛ ክፍል ፈተና አብረው ስናጠና ስሙ የዋልን ተማሪዎች ውስጥ ስለነበር አብዛኛው ተማሪዎች አሁን ከሰላሳ አምስቱ ሁሉም እንታወቃለን ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል። ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል። አሁን ለምሳሌ ሌሎች ትምህርት ቤቶች የአስራ ሁለተኛ ፈተና እየደረሰ ሲመጣ

በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቋሉ እነዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ፈተናው የውጤቱ ፈተና ሙድ አለ እና

በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ። ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሣኤ ይገልጻሉ

የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች ሶስት ብቻ ነበሩ እና ቤት ደግሞ ፖፕሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተትን እንምላው

በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይንን ትምህርት ቤት የከፈት ነው። በሟለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስ ፓርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የስምንተኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር። የስምንተኛ ክፍል ውጤቶቻችን እስካሁን ድረስ እስካሁን ድረስ በክልሉ

ከፍተኛ ነው። ዘንድሮ 206 እንኳን ያስፈተናቸው 3473 ተማሪዎች በሶማሌ ክልል ተፈትነዋል። ስምንተኛ ክል ከ3473 ተማሪዎች ቶፕቴን አስሩ ትልቅ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት እውቀት እየሰጠናቸው ነው። ለ12ተኛ ክፍል ያስፈተን ነው

ለዘጠነኛ ጊዜ ነው። በዘጠኙ ጊዜ የፈተና ጊዜ ዘጠኙም ባቾች ይገባሉ። ሙሉ ለሙሉ ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ

በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል። ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ፣ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ

አቅምና በተሻለ ስነ ምግባር ማብቃት የሚል ነው፣ መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ። በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠርግ ከሚል እንጂ ያዋጣል፣ ሴክተሩ አዋጭ ነው፣ አትራፊ ነው ምናምን ብለን ስላልገባንበት

የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ይሆናል።

አሁን ደግሞ የምሽቱ ዝግጅታችን መጨረሻ ወደ ሆኑ ስፖርታዊ መረጃዎች የምናልፈው። የዛሬ ስፖርታዊ መረጃዎቻችን ቀደም ሲል መግቢያችን ላይ ያስተዋወቅ ናቸው። የአሜሪካን እግር ኳስ ሱፐርቦልን ጨምሮ ሌሎች ዘገባዎችን አጠናቅረዋል። ሀብታሙ ይጠብቃቸዋል።

የፊላደልፊያ ኤግልስ ቡድን የካንሳስ ቺፍስ ቡድን ላይ የበላይነት በመቀዳጀት የዘንድሮው የአሜሪካ እግር ኳስ ሊጎች የፍጻሜ ጨዋታ ሱፐር ቦውል አሸናፊ ሆኗል። አሸናፊው ቡድን ያለፈው ዓመት ቻምፒዮን ተፎካካሪውን የረታው 40 ለ22 በሆነ ውጤት ነው። የካንሳስ ቺፍስ ቡድን ለሶስት ተከታታይ ዓመታት የአሜሪካ ብሔራዊ ሊግ አሸናፊ ይሆናል በሚል ተስፋ ከተፎካካሪው ቡድን በመጠኑ የላቀ ግምት ተሰጥቶት ነበረ። ይሁንና ኒውኦርሌንስ ከተማ ሲዘር ሱፐርደም ውስጥ በተካሄደው ጨዋታ የፊላደልፊያ ኤግልስ ተጫዋቾች 34 ነጥቦችን እስካስቆጠሩ

ያለበት ሶስተኛው የጨዋታው ምዕራፍ ድረስ የካንሳስ ቺፍስ ተጫዋቾች አንድም ነጥብ እንዳያስቆጥሩ ማድረግ ችለዋል። የፊላደልፊያ ኤግል አጥቂ መስመር ተጫዋች ጄለን ሃርስ

የጨዋታው ኮከብ ተብሎ ተሰይመዋል። ፕሬዚደንት ዶናልድ ትራምፕ ጨዋታውን በአካል ተገኝቶ የተመለከቱ ሲሆን በስልጣን ዘመኑ የሱፐር ቦል ጨዋታን በስፍራው ተገኝቶ የተመለከተ የመጀመሪያው የአሜሪካ ፕሬዚደንት ሆነዋል። ከጨዋታው በፊት ፕሬዚደንቱ ባሰራጩት የፕሬስ መግለጫ ላይ እግር ኳስ የአሜሪካ እጅግ ተወዳጅ ስፖርት ነው። ለዚህም መልካም ምክንያቶች አሉ። የብሔራዊ አንድነት ስሜትን ያጎለብታል። ቤተሰቦችን፣ ጓደኞችና ደጋፊዎችን አንድ ላይ በማሰባሰብ ማህበረሰቦችን ያጠናክራል ብለዋል። ይህ ዓመታዊ ልማድ ልዩነታችንን የሚሻገርና የወታደራዊ አገልግሎት

ሶስት ጓዶቻችንን ሕግ አስከባሪ መኮንኖችና ቅድሚያ ምላሽ ሰጪዎች በጀግንነት የሚጠብቁትን የቤተሰብ የእምነትና የነጻነት የጋራ አርበኝነት እሴቶቻችንን ያሳያል ሲሉም አክለዋል።

አሜሪካውያኑ የመካከለኛ ርቀት ተወዳዳሪዎች ግራንት ፊሸር እና ያሬድ ንጉሴ ትልቅ ክብር ከሚሰጣቸው የቤት ውስጥ ውድድሮች መካከል አንዱ በሆነው የማይል ሮስ ውድድር የዘርፎቻቸው የዓለም ክብረ ወሰንም በማሻሻል አሸናፊ ሆነዋል። ግራንት ፊሸር የጋለ ፉክክር በታየበት የ3000 ሜትር ውድድር ድል ሲያደርግ፣ ያሬድ ንጉሴ የአንድ ማይልን ውድድር በአሸናፊነት ደምድመዋል።

ፊሸር ርቀቱን በሰባት ደቂቃ 22 ሰከንዶች 91 ማይክሮ ሰከንዶች በማጠናቀቅ ለሁለት ዓመታት በኢትዮጵያዊው ለሜቻ ግርማ እጅ ውስጥ የቆየውን ክብረ ወሰን ተረክበዋል። በሌላው ዘርፍና ዋናሜከር ማይል ተብሎ በሚጠራው የአንድ ማይል ውድድር ያሬድ ንጉሴ አንዱን ማይል በ3 ደቂቃ ከ46 ሰከንድ ከ63 ማይክሮ ሰከንዶች ላፍ በማድረግ የዓለም ክብረ ወሰንን አስመዝግበዋል። የዚህ ርቀት ክብረ ወሰን ለስድስት ዓመታት የቆየው በኢትዮጵያዊው ዮሚፍ ቀጀልቻ እጅ ውስጥ ነበረ። ከኒውዮርክ ወደ ፈረንሳይ ስንሻገር በሳምንቱ መገባደጃ ላይ ፈረንሳይ ሜዝ ውስጥ

የተካሄደው የዓለም የቤት ውስጥ ሻምፒዮና ውድድሮች ኢትዮጵያን አትሌቶች ድል አድርገዋል። በሴቶች የ1500 ሜትር ውድድር አትሌት ሳሮን በረሃ ድል ስታደርግ፣ በወንዶች የ3000 ሜትር የቤት ውስጥ ውድድር አትሌት ኩማ ግርማ አሸናፊ ሆኗል። በዚህ ውድድር ላይ በ800 ሜትር አትሌት ጽጌ ድጉማ ውድድሩን በ1 ደቂቃ ከ58 ሰከንድ ከ97 ማይክሮ ሰከንዶች በመግባት በአንደኝነት አሸንፋለች። ስለ ውድድሩ ለጠየቃት ዘጋቢያችን ኤቢሳ ነገሰ ቀጣዩን ነግረዋለች መጀመሪያ

እንደመጣውት ነበር ሳላርፍ ወደ ውድድሩ ቦታ ሄድኩት። ከዛ በኋላ ምንድን ነው የሰባ ሰዓት ጉዞ፣ ቀጥሎ ደግሞ ዜጋም የሀምሳ ደቂቃ ፍላይት ነበረና እንደመጣው አንዱ ሁለት ሰዓት አንድ ሰዓት ታኩል ብቻ ነው ከሩም ያረፉትና ወደ ወደ ሜዳ ሄድኩት። እግዚአብሔር ይመስገን ይጀም በድካሙ የነበሩ ወጭ አለው የቦታው የነበረው

የሚቲንግ ክርክርዱ አሻሽ ያለው እግዚአብሔር ይመስገን። አሁን ደግሞ ቀጥሎ ያለው በፊትም በዚህ በ2025 በፈረንጅ ጥሩ ነገር ይመጣል ብዬ ከእግዚአብሔር ጋር እጠብቃለሁ።

በስተ መጨረሻም የጣሊያኑ ሴሪያ ቡድን ኤኤስ ሮማና የጀርመኑ ቡንደስሊጋ አባል አይንትራክት ፍራንክፈርት ቡድኖች ደጋፊዎቻቸው ባሳዩት ያልተገባ ተግባር ምክንያት የገንዘብ ቅጣት ተጥሎባቸዋል። ቡድኖቹ

ለኢሮፓ ሊግ ፉክክር ባለፈው ወር በተገናኙበት ወቅት በለኮሷቸው ርችቶችና በተቀሰቀሰው ጠብ ምክንያት ሁከት ተከስተዋል። ሁከቱ በፖሊስ ቁጥጥር ስር ከዋለ በኋላ ጨዋታው ቀጥሏል። ፍራንክፈርት ደጋፊዎቹ ርችት በመለኮሳቸውና በጠብ ተሳታፊ በመሆናቸው ከስታዲየም ቁሳቁስ ወድመት ጋር ተዳምረው 25000 ዩሮ ተቀጥተዋል። የሮማ ቡድን በበኩሉ 30 ሺህ ዩሮ የተቀጣ ሲሆን በሜዳው የሚደረግ ቀጣይ ዩኤፍኤ ክለቦች ጨዋታ በገሚስ ዝግ ስታዲየም እንዲያስተናግድ ተፈርዶበታል። ዘገባው የሮይተርስ ነው።

አድማጮቻችን ለምሽቱ የነበሩን አጫጭር ስፖርት ዜናዎች እነዚህ ነበሩ። መልካም ምሽት።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን

ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

አድማጮቻችንና ተመልካቾቻችን የሰኞ ምሽት የካቲት 3 2017 ዓ ም ዝግጅቶቻችን እነዚህን ይመስሉ ነበር። እስከ ምሽቱ ዝግጅቶቻችን ፍጻሜ ድረስ አብራችሁ ስለነበራችሁ በጣም እናመሰግናለን። አስማማየ ነው እያስተናገድኳችሁ አብሬያችሁ ቆይታ አደረግኩኝ። የስቱዲዮ ቅንብሩን ንጉሱ ታምሬ ሲመራልን ቆይቷል። ከዮች የአሜሪካ ድምፅ ባልደረቦች ጋር በመሆን ማለት ነው። የፕሮግራም ዋና ዘጋጅ ጽዮን ግርማ ነበረች። ነገ በሌላ ዝግጅት ወደ እናንተ የምንመለስ ይሆናል። ለዛሬው አብራችሁ ስለነበራችሁ ድጋሚ እያመሰገንኩ በዚ ሰናበታለሁ። መልካም ምሽት ይሆንላችሁ።